You're with SBS Radio. Find more great stories in your language at sbs.com.au. SBS Radio download the Madragun Namasak Nothalan. Mulu program and date madam at the Michelin Maradat, sbs.com.au <laughs> slash Sam የሁለተኛ ደረጃ ተማሪ በነበርኩበት ሰዓት ነበር የሴት እግር ኳስ ተጫዋቾችን እንፈልጋለን የሚል ማስታወቂያ አየሁት። በዚያን ወቅት ከኔ ሌላ የሴት የእግር ኳስ ተጫዋች የመሆን ፍላጎት ያላት ሴት አለች ብዬ አላሰብም ነበረ። ለምን ብትይኝ እኔ ያኔ ልጅ ሆኜ ከሰፈራችን ወንዶች ልጆች ጋር ነበር ኳስ የምጫወተው። በዚያ ላይ ቤተሰብ ከፍተኛ ተጽዕኖ ስለሚያደርስብኝ የኳሱ ዓለም ለሴቶች ከባድ መሆኑን ገና ከልጅነቴ ነበረ የተረዳሁት ። ይሁንና ለእኔ እግር ኳስ የህይወት ጥሬ ነበረ። የሚሉን አሰልጣኝ ሰላም ዝርአይ ናቸው። የመጀመሪያውንም የእግር ኳስ ዓለም ህይወት ለመቀላቀል በር የከፈተላቸው ለመጀመሪያ የተመለከቱት ማስታወቂያ የካሚካኤል ፕሮጀክት ቡድን ነበረ። ቡድኑ ብዙም ሳይቆይ ፈረሰ። ወንዶቹን ወንድ አሰልጣኞች ሲወስዷቸው፣ ሴቶቹ ተበተኑ። ያኔ ነበረ ህይወቴን እስከ ወዲያኛው የቀየረው አጋጣሚ የተፈጠረው ይላሉ። በወቅቱ የነበሩት አቶ ሳሙኤል ተገኝ ወደ አሰልጣኝነቱ ሙያ እንድገባ ጥሪውን አቀረቡልኝ። ለጊዜው ባንገራግርም፣ ኋላ ላይ ግን ሀሳቡን ተቀብዬ ማሰልጠን ጀመሩ። ያኔ ገና የ19 ዓመት ወጣት ነበርኩ ይላሉ። የአሰልጣኝነት ሙያ የኳስ እውቀትን ብቻ ሳይሆን የአይምሮ ጥንካሬንና የኳስ ሳይንስንም እንደሚጠይቅ በመረዳቴ በኮተቤ ዩኒቨርሲቲ ኮሌጅ በስፖርት ሳይንስ ተመርቅ ያለው የካፍን ጨምሮ የተለያዩ ስልጠናዎችን በመውሰድ ለማዳበር ጥሪ ያለሁኝ ትምህርት የማያበቃ ጉዞ በመሆኑ አሁንም በቀጣይነት ራሴን ለማስተማርና ና ለመማር እጥራለሁ የሚሉን የዛሬዋ እንግዳችን አሰልጣኝ ሰላም ዝርአይ ናቸው። በተለይ በተለይ በወንዶች አለም በስፋት በተያዘው የእግር ኳስ ህይወት ውስጥ እንደ ተጫዋችም እንደ አሰልጣኝም ሆነው ያሳለፉትን ተግዳሮቶችና ያስመዘገቧቸውን ስኬት ነግረውናል። አብራችሁን ቆዩም። ሰላም ዘርዓይ የቀድሞ የኢትዮጵያ የሴቶች የብሔራዊ ቡድን ወይም ደግሞ ሉሲ አሰልጣኝ፣ በቅድሚያ ለኤስቢኤስ የአማርኛው ቋንቋ ፕሮግራማችን እንግዳ ሆነው ስለቀረቡ እናመሰግናለን። እኔም እንግዳ አርጋችሁ ስላቀረባችሁ የውነት ከልብ አመሰግናለሁ። እንደሚታወቀው እርስዎ የኢትዮጵያን የሴቶች የብሔራዊ ቡድን ከሁለት ሺ አስራ ስምንት አመተ ምህረት በአውሮፓውያኑ አቆጣጠር ማለት ነው ጀምሮ በአሰልጣኝነት ሲመሩ ቆይተዋል ከዛ ቀደም ደግሞ የቅዱስ ጊዮርጊስ የሴቶች ቡድንን ሲመሩ ወይም ደግሞ ሲያሰለጥኑ እንደቆየ ይታወሳል። ና እስቲ ወደ ኋላ መለስ እንበል ና ወደ ዋናው የሴቶች ብሔራዊ ቡድን አሰልጣኝነት ከታች ጀምረው ከፍተኛው ድረስ እንዳሰለጠኑ ይታወቃል። ና ወደዛ ሲሄዱበት አጋጣሚ ምን ይመስላል? እንዴት ነበረ ወደ ብሔራዊ ቡድኑ የሄዱት ማለት ከቅዱስ ጊዮርጊስ ወደ ብሔራዊ ቡድኑ የሄዱበት አጋጣሚ ምንድን ነበር? እንግዲህ አጋጣሚ የተፈጠረ ያው ስራ ላይ እንደመሆኑ ይመጣል አልማለሁ ወይም ብሔራዊ ቡድኑ ለማሰልጠን ለኔ እንደ ትልቅ የመጨረሻው ነገር ነው ብዬ ኋላም ግን እንደ ትልቅ ስኬት የማየው ነገር ነው እና በአጋጣሚ እንግዲህ የአስራ ሰባት አመት በታች ብሔራዊ ቡድን ተሰጠ። ብሔራዊ ቡድኑ በነበረው ውድድር ላይ ባሳየው ጥሩ የሆነ እንቅስቃሴ በቀጥታ ዋናውን ብሔራዊ ቡድን ተረከብኩኝ። ዋናውን ብሔራዊ ቡድን ለሴካፋ ውድድር ሳዘጋጅ ከቆየው በኋላ ከስምንት ቀን በኋላ ለነበረን ውድድር ወደ ሩዋንዳ በተዘጋጀ ሴካፋ ቡድን ላይ ብዙ ይዤ የሄድኩኝ እዛ፣ እንግዲህ በመጀመሪያው ጨዋታ ብንሸንፍም በነበረን ተከታታይ ጨዋታዎች ላይ ማሸነፍ ችለን ለፋይናል ደርሰን ፋይናል ላይ ተሸንፈን በወንዝ ሜዳሊያ ይዘን ተመለሰን። ከዛ እንግዲህ የነበረውን ፕሮቤች በማየት የዛን ጊዜ የተለየ ነገር አረኩኝ ብዬ የማስበው ምንድን ነው የነበረው ብሔራዊ ቡድን ላለፉት አስራ አምስት አመታት ብዙ ሳይነ። ሳይነካካ የቆየ ብዬ በጣም ብዙ የሚከበሩ ትልልቅ ተጫዋቾች የነበሩት ነው። ስለዚህ የብሔራዊ ቡድን በወጣቶች መተካት አለበት ብዬ ስላሰብኩኝ እንደ ሙከራ ነው ያየሁት። ስለዚህ ከአራት ልጆች በስተቀር ኦልሞስት ነው ቡድኑን በመቀየር ከአስራ ሰባት አመት ያዝኩት ቡድን ላይ ከሀያ አመት በታች ብሔራዊ ቡድኑ በመቀላቀል አዲስ ቡድን ነው የሄድኩት። በዛ ቡድን እንግዲህ ብሮንዝ ሜዳ ይዘን ለመመለስ ችለናል። ከዛ በኋላ እንግዲህ የነበረውን ፕሮግሬስ በማየት የኦሎምፒክ ቡድኑን ደግሞ ከዛ በኋላ ማለት ነው። በኦሎምፒክ ብሔራዊ ቡድን እንግዲህ የመጨረሻው ማለት ነው። ኡጋንዳን በደርሶ መልሶ ሀገራቸው ላይ ይህ እንደሚያሸንፍ ወደሚቀጥለው ዙር አለፍን። የሚቀጥለው ዙር እንግዲህ የነበረ ከካሜሮን ብሔራዊ ቡድን ጋር ነው። ካሜሮን ደግሞ ያው በአለማዋንጫ ላይ እየተሳተፈ የነበረ ቡድን ነው። በጣም ጥሩ ውጤት እያመጣ ቡድን ነው። በአፍሪካ ደረጃ ሁለተኛ ላይ ነው። እሱም ቡድን በሜዳችን አንድ ለአንድ ወጣም ከዛ ያው አለቀላቸው የሚባል ነገር አለ ኢትዮጵያ ውስጥ፣ እንዲያውም ታውቂዋለሽ። እዛ እንግዲህ አስር ሰባት የሚገመታለ እዛ ስንሄድ ዜሮ ለዜሮ እንዲሁም ሚስ ያደረግናቸው እድሎች ነበሩ፣ እና ዜሮ ለዜሮ ወጣን። እነሱ እኛ ሜዳ ላይ ባገቡት እንግዲህ አለፍ ማለት ነው ወደሚቀጥለው ዙር። እኛ ግን ወደሚቀጥለው ዙር ማለፍ አልቻልንም። ነገር ግን ምን ያው ስገመግመው ዜራ የበትነ በጣም ጥሩ የሚባል ነው ብዬ ነው የማስበው። እሱም ደግሞ ያው ጨዋታውን በማየት ማጣራት ይቻላል ብዬ ነው ማስበው። እንግዲህ እስካሁን ያለሁበት ደረጃ ይመስላል። አመሰግናለሁ። እንግዲህ ሴትነት በራሱ ይዞት የሚመጣው አንዳንድ ተግዳሮቶች ይኖራሉ። ሴት ሆኖ እግር ኳስ ተጫዋቾችን አሰልጣኝ መሆን ምን አይነት ችግሮች አሉ? ሲጀምሩ ወንዶችን ነው እንዲያሰለጥኑ የተደረጉትና ማሰልጠን ደግሞ ከትዕዛዝ ጋር የተገናኙ ነገሮች አሉና ይህንን በመቀበል ደረጃ ወንዶች ተጫዋቾቹ እንዴት ነው ከእርሶ ጋር ያላቸው ግብብነትና ምን ያህል እስከባድ ነበር ልእርስዎ ብዙዎች እንደሚሉት ሴቶች ቦታቸው ሜዳ አይደለም ብለው ነው የሚያስቡት። በተለይ ኢትዮጵያ ውስጥ አድሯለች። ሜዳ መሆን ስርዓት ማራት ነው፣ ሜዳ መሆን ወንድ መሆን ነው በአጠቃላይ። ስለዚህ ሴቶች ሴት የሚባሉት ቤት ውስጥ ሲሰሩ፣ ሲታዘዙ ለባሎቻቸው፣ ልጆች ሲወልዱ፣ ሲያሳድጉ ይሄ ነው በቃ እና ይሄ ተፈጥሯዊ የማይቀረው ነገር መውለዱ ልጆች ማሳደጉ እንዳለ ሆኖ ነገር ግን ደግሞ በባህል የተጫኑብን አንዳንድ ነገሮች አሉ። አልቀበላቸው እና መጀመሪያውንም ተቀባ አይደለሁም። እሱ ነው የጠቀመኝ። ጊዜ ሰብረው የሚያስቀምጡ ገና ድሮ ነበር ብዬ ነው የማስበው። እና እንደዚህ አይነት ቻሌንጆች ገና ኳስ መጫወት ሲጀምር ነው የሚመጡት። ሌላው በጣም ከባዱ ነገር ከባህል ስትወጪ ደግሞ ቦታው የእግር ኳስ ቦታ የወንዶች ብቻ ነው ተብሎ ይታሰባኝ ነው። ይህንን ነገር ሰብሮ መግባት በራሱ በጣም ከባድ ነገር ነው። አንድ ወንድ ቢያንስ ሙሉ ኃይሉን ተጠቅሞ ከሆነ አንቺ ሴት እዛ ቦታ ላይ ለመቆየት አንድ ሶስት አራት እጥፍ የእሱን ሶስት አራት እጥፍ መስራት አለብሽ ከሱ እኩል ለመወዳደር እና ይህን የምትወዳደሪበት እንኳን ምክንያት አንዳንዱ ምክንያት አይደለም። አንዳንድ ነገሮችን ያገኘት በህይወቴ እንዳልኩሽ ሴት ስለሆንኩኝ ያገኘኋቸው ነገሮች እድሎች አሉ ያው ሌላ ወንድ ስለማይዛቸው ወንዶች ቦታውን ስለማይፈልጉት ብቻ ያገኟቸው ቦታዎች አሉ። በእውነት እኮ ደግሞ ሴት ስለሆንኩ ብቻ ያለሚያጠዋቸው በጣም ብዙ እድሎች አሉና ይሄ ፌር ያልሆነ ቦታ ነው ለሴቶች ጊዜ ነው ማስበው ነገር ግን ያው እንደዚህ ስለሚሰማኝ ብቻ ያው እንዳልኩሽ የህወጥር ትቼ የምወጣበት ምክንያት ስለሌለ ወንዶች አንድ የሚያወጡትን ሙሉ አቅም ሶስት አራት አቅም ነው በመጠቀም እንግዲህ ለመፎካከር ሞክራለሁ። ቦታው ላይ ለመቆየት ሞክራለሁ። እዚህ ምንድና የጠቀመኝ እንግዲህ ራሴን ከፍ እናደርግ በሁሉም የሚጠበቅበት ቦታ በጣም ብዙ ጥረት እንደሚጠበቅብኝ፣ በጣም ብዙ ልፋት እንደሚጠበቅብኝ ለራሴ ነግረዋለሁ። አንድ ነገር ስፈልግ በዛው ልክ ልጥር፣ ልለፋ፣ ልደክም እንደሚገባ ሁልጊዜ የራሴን አስታውሰዋለሁ። እና ይሄ በቦታው ጥርት ያለ እውቀትና ጥርት ያለ ችሎታ ድጋሚ ደግሞ ጥርት ያለ ስለ ራሴ ማላቀው ነገር እንዳለ እንዳቅ መንገዱን ከፍቶልኛል ብዬ ነው ማስበው። እነዚህን ቻሌንጆች እንግዲህ ለመወጣት ሞክራለሁ፣ የምችለውን አደርጋለሁ። እና በዚህ ቻሌንጅ ውስጥ ሰላም ራሴን ለመግለጽ ለማሳየት መሞከሬ በጣም ቀላል የማይባል እድል ነው ብዬ ነው ማስበው። እንዳልኩሽ አሁንም በጣም ብዙ ችግሮች አሉ ሴት ለመሆኑ ብቻ ብዙ እድሎች ደግሞ አሉ። ወንዶች የማይነኳቸው ነገሮች እና በዚህ ውስጥ ትክክለኛውን ነገር ለማግኘት እንግዲህ በጣም ነው የምጥረው። ስለዚህ ሁልጊዜ የተማርኩ ነው፣ ሁልጊዜ ጎደሎች ነው ያለ፣ እነዛ ላይ ጠንክሬ ይሰዋለን እና በዚህ ሁኔታ ውስጥ ነው እንግዲህ ችግሮች እየተቋቋሙ እኮ እዚህ የደረሱ። የእግር ኳስ ዓለም በማሸነፍና በመሸነፍ መካከል የተሞላ ነው። ሁልጊዜም መደሰት የለም፣ ሁልጊዜም መከፋት የለም። እና ውጤትስ ላይ እርስዎ ያሰለጠኑት ቡድን ተሸንፎ በሚመጣ ጊዜ ከሚዲያው ሊሆን ይችላል፣ ከተመልካቹ ሊሆን ይችላል፣ ወይም ደግሞ አብረዋችሁ ካሉት ተጫዋቾቹ መካከል ሴት ላሰለጠናቸው ነው የተሸነፉት የሚል አይነት ሙያዊ ያልሆነ ወይም ደግሞ እርስዎን ዝቅ ሊያደረግ የሚችል አስተያየቶች የሚደርሶት አጋጣሚ አለ። እግር ኳስ ውስጥ እንግዲህ ሁሉም የሚያይ ሰው ከተማረ እስካል ተማረ ሁሉም ማህበረሰብ በነፃነት የማየት አስተያየት የመስጣት መብት አለው። በእግር ኳሱ ማለት ነው። መሸነፍ ማሸነፍ፣ ወይም ደግሞ ሳሸንፍ የሚሰጠኝ አስተያየት ነው ከፍ ለማድረግ ነው የሚከበር ምናምን እኔዛ ቦታ የላቸውም። በዚያው ልክ ደግሞ ሲሸነፍ የሚመጡት ተከትለው የሚመጡት ትችቶች አንዳንዶቹ እንዳልሽው ተገቢ አይደሉም። ከሴትነት አኳያ ይመጣሉ ግድ የለኝም። በአንድ አይን ነው ማያቸው። ተገቢ ያልሆነ ሙገሳም ተገቢ ያልሆነም ትችት ደግሞ እንደዛ ምንም እኔ ላይ የሚፈጥረው ስሜት የለም። ይሄ እንግዲህ በሕይወቴ ከእግር ኳሴ የተማርኩት አንድ ትልቁ ትምህርት ነው። በሁለቱ መሀል ለእኔ ልዩነቱ አይታይኝና እንዳመጣባት አስተናግዳችኋለሁ። መሸነፍ መሸነፍ ላይ ሳይሆን ማተኩረ ሂደት ላይ ነው። እና ሂደቱ ለውጥ አውጥቷል አላመጣም። ካላመጣ ለምን ራሴን ጓደኞቼን ትልልቅ የኳስ ሰዎች አውቃቸዋለሁ እነሱን ሊነግርኝ በድጋሚ በጣም ደግሞ ማምነው ራሴ ራሴ ሁልጊዜ ራሴን ለመተቸል ዝግጁ ነኝ። እና ይሄ ሰላም ልክ አይደለም ብዬ እነግራለሁ። ለራሴ አልዋሽም። እና ጓደኞቼ ማሉ ነፋሲ ይተካል እንሳ አተባራም ራሱ እንደዚህ በዙሪያ የወድለኛ ትልልቅ ሰዎች አሉ፣ የሚቆጡኝ የሚያረሙ እነሱንም ደግሞ አዳምጣለሁ እንጂ እንዳልሽው ከዚህ ኳስ ውጭ በሚዲያው ትንሽ ነገር ሰራ በጣም ትልቅ እንደሰራው የሚደረግ ነገር አለ፣ ሴት ስለሆንኩ ብቻ። ከእንደገና ደግሞ የሆነ ከባድ ማይባል ወይም ደግሞ በሂደት ውስጥ ያሉ ስህተቶችን ደግሞ እንደ ትልቅ ችግር አንስቶ መተቸቱ በሚዲያው ላይ ያለ ነው፣ እዚህ ኳሱ ውስጥ ያለ ነው። እነዚህን የማስተናገድበት የራሱ ሚዛን አለ። ሌላው እርስዎ በሁለት በኩል ነው ኃላፊነት ይዘው የሚሄዱት። አንደኛ እርስዎ በራስዎ በሴትነት በኩል ሊደርስቦት የሚችለውን ከሙያ ጋር ያለውን ውድድር ተሸክመው ነው የሚሄዱት። ሁለተኛ ደግሞ በኢትዮጵያ ውስጥ የሴት እግር ኳስ ጨዋታ ያልተለመደ ነው። አሁን እየተለመደ ያለ ነገር ቢሆንም እንደ ወንዶች የእግር ኳስ ጨዋታ ማለት ነውና እርስዎ እንደ ተጫዋቾቹም እንደ ተጫዋች ወንዶች በስፋት በያዙት ቦታ ላይ ነው እየተንቀሳቀሳችሁ ያላችሁትና እርሶስ እንደ አሰልጣኝነቶ፣ እነሱም በማበርታት ደረጃ በሴትነታቸው እንዲኮሩ በችሎታቸው እንዲበረቱ የእርሶስ ተጽዕኖ ምንድን ነው? አወንታዊ ተጽዕኖ ምን ይመስላል? ሴት አሰልጣኝም ቤት መቀመጥ እንዳለባት ሴት እግር ኳስ ተጫዋችም ቤት መቀመጥ አለባት የሚል አስተሳሰብ ይኖራልና ስሜታቸው ላይ ሊደርሱ የሚችሉ ችግሮችን በመከላከል በመርዳት ደረጃ እንዴት ነው ተጋግዛችሁ ዳችሁ ያላችሁት ጥሩ ጥያቄ ነው። አንድ ምሳሌ ላንሳና ወደ ጥያቄው እገባለሁ። ለምሳሌ አሁን ሎዛ አበራ በዚህ ኳስ ውስጥ አሁን ባለነበረ ነገር ይህ ሺ ሌጀንድ ነው። ስሟን ከፍ አድርጋ ያስቀመጠች የምትከበር ባለሙያ ነች። በተጫዋችነት በእሷ ደረጃ ደግሞ አንድ ሰው ላንሳለች፣ ለምሳሌ አዳነ ግርማ ሊሆን ይችላል። ስለዚህ ሁለቱን ያገቡ ቀን አሁን ይቅርታ እንግዲህ የምትጠቀሚ ከሆነ ወደ ማህበራዊ ሚዲያዎች ልጋብዝሽ እና ሎዛ አበራ አገባች የሚለው ስር የሚሰጡት ኮሜንቶች እና አዳነ ግርማ ሲያገባ የሚሰጡትን ኮሜንቶች ማየት በቂ በሁለቱ መሀል እንግዲህ በጣም እናከብራት፣ ሞዴል እናደርጋት እዛ ለከፈለችው እንዳልኩ ሶስት እጥፍ ነው መክፈል ያለብሽ ወንዶቹ ለከፈለችው ነገር ሁሉ ክሬዲት እንደመስጠት ሎዛሁን መጨረሻ ላይ ላደረገችው ሜካፕ እንደሚያምርበት እና ኳስ መጫወቻ እንደ ወንዳ ወንድነት ለካ ሴት ናቸው ለካ እንደዚህ የሚሉ በጣም የሚያስጠሉ ጭንቅላታችንን የሚያሳዩ በጣም እሷን ማክበር ሲገባ ነው መስጠት የነበረብን ክብር ባንሰጥ እንኳን ከሆነ አንዳንዱ ይህን ማለት ራሱ ያለብን ቦታ አለይ ነው መስሎናል። በተቃራኒ መሸለሞ ይቅር ግን የሚሰጠው ክብር ራሱ በጣም ነው የሚያሳዝንሽ። ነው እዚ ውስጥ መቆየት ልክ አይደለም እንዲት ያደርግሻል፣ እንደ አይነት ነገሮች አሁን ያሳየሽ ያው የሚታይ ነገር ስለሆነ ነው። ስለዚህ ለተጫዋቾች አጥብቅ የሚመክረው ለሌሎች ሴቶችን እኛ ሴቶች ብቻ አለንም ሰዎችንም ወደዚህ ምድር ስንመጣ አንድ የምንሰጠው ነገር አለ ይዘን የመጣ ነው። ስለዚህ እሱን ማወቅ ላይ ነው ማተኮር አለብን። እንደዚህ አይነት ስጭቶች ከአኗኗራችን፣ ከአስተሳሰባችን፣ ከኋላ ቀርነታችን የመጡ ናቸው። ስለዚህ እነዚህን የምንታገለው ህልማችንን በመኖር እነዚህን ነገሮች ባለመስማት ከዛ ያው ውጤታማ ስንሆን እንደሚያቅፉ ነው። እንደዚህ ችግሮችን ላይ ደግሞ ራሳችን ኃላፊነቱን ወስደን ጠንክረን መስራት እንዳለብን አረተ ብዙ ጊዜ ነው የምነግረው። እንዲሁም ከግርቷሱ በተለየ ህይወታቸውን ማስተካከል እንዳለባቸው፣ ከእግር ኳስ ሲወጡ ማግባት ብቻ እንዳለን ያለባቸው ከእግር ኳሱ ሲወጡ ሴት መሆን አሁን እንዳልኩሽ ሴት መሆኗ ላይ ነው ሰዎች የሚያተኩሩት። ሴት ደግሞ ማለት ተኳኩላ ቤቷ እየወለደች ልጅ እንደዚ አይነት ኑሮ ለእኛ እንዳልተፈቀደ። በጣም ብዙ ኢትዮጵያ ውስጥ የተበደሉ በየቤታቸው እናቶች አሉ፣ እና እነሱን ነው የምትወክሉት እናንተ በሰራችሁ በለፋችሁ ቁጥር የነሱ ክብር የነሱን ማንነት ትጨምራላችሁ እና አደራችሁ ቀላል አይደለም። ነው ሁልጊዜ እውነት ነው መነግራቸው ነው ይሄ ምክር። እንዳልኩሽ አሁን አዲስ አበባ ውስጥ ላሉ ሴቶች ወይም አውሮፓ ውስጥ አሜሪካ ውስጥ ላሉ ሳይሆን በየበጠሩ ስንት ሴቶች አሉ በዚህ መከራ ውስጥ የሚያልፉ እና የነሱ ምሳሌ ናችሁ እናንተ። ጠቀላ ያመከራችሁ ሴቶች ምን መስራት እንደሚችሉ የምታሳዩበት ቀላሉ እድል ያገኛችሁት እና ተጠቀሙበት እላቸዋለሁ፣ እና እንደዚህ ነው የምመክራቸው። ሴት ሆኖ አሰልጣኝ ለመሆን ምን የተለየ ክህሎት ያስፈልጋል? በተለይ ደግሞ በወንዶች ዓለም ውስጥ የተያዘውን የአሰልጣኝነት ወይም ደግሞ የእግር ኳስ ጨዋታ ህይወት ውስጥ ዓለም ውስጥ ለመግባት ምን አይነት የተለየ ክህሎት ያስፈልጋል? ለሴቶች ከአንድ አሰልጣኝ ወይም አሁን አንድ ትልቅ አሰልጣኝ ጠርተን እዛ የደረሰበትን የከፈለበትን ዋጋ ከመዘኑም በኋላ ሶስት እጥፍ ጥረት ይጠይቃል ፉክክር ውስጥ ለመግባት ብዬ ነው የማስበው። ሌላው የማያቋርጥ ትጋት፣ ለሙያው የሚያስፈልገውን እውቀት መታጠቅ እና በጣም ወሳኝ ነገር ብዬ የማስበው ስብዕና ነው። በእግር ኳስ ውስጥ በተለይ አሁን አሁን አተነዋል ብዬ የማስበው ይህን ስብዕና ነው። ልንታቅ እንችላለን፣ ልንዋሽ እንችላለን፣ ልናታለል እንችላለን። መድረስ ያለብን ቦታ ለመድረስ እና እነዚህ ነገሮች መድረስ ያለብኝ ቦታ ለመድረስ አስፈላጊ ናቸው ብዬ አላምንም። ስለዚህ ስብዕና በጣም ወሳኝና ዋናው ነገር ነው ብዬ አምናለሁ። ከስብዕና በኋላ እንግዲህ ራስን በእውቀት ማስታጠቅ ዋናው ነገር ነው። ከዛ እንዳልኩሽ ሶስት እጥፍ የምመልፋት ደግሞ ከአንቺ ይጠበቃል እና ሴት አሰልጣኞች ከዚህ በኋላ ያው አሁን እግር ኳስ በመጫወት ላይ ናቸው፣ ግን ከዚህ በኋላ ይመጣሉ ብዬ ጠብቃለሁ እና እነዚህ እግር ኳስ ተጫዋቾች እነዚህ ነገሮች ከወዲሁ አስበው ወደ እግር ኳሱ ይገባቸዋል። ካለዛ በጣም እርግጠኛ ነው ፉክሩ ራሱ ወደ መጥበት ነው የሚመለሳቸው ብዬ ነው ማስበው። ሌላው በሀገራችን በጣም ተደጋገሙ አባባሎች አሉ። በዓለም ዙሪያም ይነገራል ይሄ አባባል እና ሁልጊዜም ከጠንካራ ወንድ ጀርባ ጠንካራ ሴት አለች ይባላል። በሌላ አንጻር ደግሞ ይሄ ብቻ ሳይሆን ከጠንካራ ሴት ጀርባም ደግሞ ጠንካራ ወንድ አለ የሚባል አጋጣሚ ወይም ደግሞ የሚባልበትም ሁኔታ አለ። ና እርሶስ በዚህ በወንዶች ዓለም ውስጥ ተሰማርተው እስከ ብሔራዊ ቡድን አሰልጣኝነት ደረጃ ሲደርሱ የእርሶ ሌላኛው አካል ወይም ደግሞ የትዳራቸው ምን አይነት ድጋፍ ያደርግሎት ነበር? ከቤት ውስጥ ስ የሚሰጡት ድጋፍ ምን ይመስላል? ቀደም ሲል ገልጸውልኛል ለቤት ውስጥ ገና ልጅ በሆኑ ጊዜ ቤተሰብ እንደማይፈቅድ በኋላ ላይ ግን ቤተሰብ እየተቀበሉት እንደመጣ ነው። ግን አሁን ደግሞ እርስዎ በትዳር አለም ውስጥ ከገቡ በኋላ የባለቤቱ ድጋፍ ምን ይመስላል? በቤተሰብ ውስጥ ያሉት ድጋፍ ምን ይመስላል? በጣም ውስጥ ጥያቄ ነው። አመሰግናለሁ። አሁን ያወሯቸው አሁን እየኖርኳቸው ያለው ሴቶቼ ሁሉ የሚጀምሩት ያው ከባለቤት ነው ብዬ ነው የማስበው። ከተጫዋችነት ጀንብ በትምህርት ቤት የማውቀው ጓደኛ ነው። በዚህ አጋጣሚ እንግዲህ ለሽ ከጠቀመ በእንደዚህ አይነት ግንኙነት ከሱ ውጭ ማቀው የለም እና በጣም የምወደው ማከብረው ጓደኛዬ፣ አንዳንድ ችግሮቼ ላይ ቀድሞ የሚደርስልኝ መንገድ የሚያሳይ የመጀመሪያው ተቺ፣ ትክክል ሳልሰራ ደግሞ የመጀመሪያው ተቺ ነው እና ባለብዙ ሙያ ባለቤት ነው ማለት ይቻላል። በእኔ ሕይወት ውስጥ እዚህ እንድደርስ ትልቁን ሸክም የተሸከመው ያው ስደትም ያበረታኛል ሲሰለቸኝ አለ ከአጠገቤ፣ ስደሰት ከአጠገቤ አለ። በሁሉም ሕይወቶች ውስጥ እንግዲህ የእሱም እና በጣም ላቅ ያለ ነው እና እሱ የእውነትም አሁን እንዳልሽ እንደዚህ እንዳስብ እንደዚህ እንድሰራ የእሱ አጠገቤ ባይኖር ኖሮ የሚታሰብ ነው ብያላሰኝ ምክንያቱም እንዳለ ሕይወት አሁን የደረስኩበት ሁሉ ከአጠገቤ አለና፣ አንድ ልጅ ወልደናል። አሁን አራት አመት ዘል በቅር ደስተኛ የሆነ ቤተሰብ አለኝ። በጣም የምወደው የማከብረው በጣም በቃ እንዳልኩሽ አሁን ሲሸነፍ እቤት መግባት ነው የሚያስጠላኝ እኔ አልናደድም። እንዳልኩሽ እሱ ግን በቃ የሱ ቁጣ ነው የሚታየኝ ይዘን አንድ ጎል ሲገባብኝ የሜዳው ሁኔታ ሳይሆን የእሱ ሁኔታ ነው የሚመጣብኝ። የእሱ ንግዴት ምናምን በቃ በጣም እንድሰራ ወደኋላ እንዳልቀር ከሰዎች እንዳላንስ፣ ከሰዎችም እንደማልበልጥ በደንብ ያሳየኝ ነው እና በጣም ነው የማመሰግነው የሆነት በያጋጣሚ በጣም መታደል ነው። በነገራችን ላይ ያው በህይወት መንገድ ውስጥ ደጋፊ የሆነ የትዳር አቻ ሲኖር ህይወትም ውጤታማ ትሆናለች። ውጤታማ ህይወት ከራስ አልፎ ለሀገርም ይተርፋልና በዚህ አጋጣሚ ባለቤቶ መልእክቶ እንደሚደርሳቸው ተስፋ እናደርጋለን። በተለይ የእርሶን ራዕይ ወይም ደግሞ እርሶ ያለፉበትን የህይወት ጎዳና መከተል ለሚፈልጉ ሴቶች እግር ኳስ ብቻ ላይሆን ይችላል። የተለያዩ የስፖርት አይነቶች አሉ በሀገራችን ውስጥ በዛ በተለይ በአብዛኛው በወንዶች የሚዘወተሩ የስፖርት አይነቶች ላይ ሴቶች ቀና ብለው እነሱም እንዲሳተፉ ምን ማድረግ አለባቸው ብለው ይመክራሉ? የማይደረሱ የሚመስሉ ቦታዎችስ ለመድረስ ምን ማድረግ አለባቸው ብለው ይመክራሉ? በግሌ ምሳሌ መሆን አለብኝ ብዬ ነው የማስበው። ስለዚህ መድረስ ያለብኝም ግብ አስቀምጬ እየተንቀሳቀስኩኝ ነው ማለት ጣራም ባይኖረው ግን የእኔ አቅም እዚህ ድረስ ሄድ አለበት። የሚችለውን ሁሉ እያደረኩ ነው። ጎዶሎች ላይ የሚችለውን እያደረኩ ነው እና የመጀመሪያው ሊያደርጉ የሚገባው ያንን አቅም መፍጠር ነው ራሳቸው ላይ። አሁን ደግሞ እንዳልኩሽ እንደ ድሮ ወይም እኛ በነበር ምትንበት ጊዜ እንደነበረው አደለም። ገንዘብ የምታገኝበት አንዱ መንገድ ነው። ስለዚህ ቤተሰቦች ብዙም ከባድ አደለም። ለምሳሌ ደጋግሜ ላንሳ ነው ለዛም ያው እሷ የወጣችው ከገጠር ከተማ ነው። ጓነ ከምትባል ትንሽ ከተማ ነው እና እዛ መፍቀድ ከቻሉ እንግዲህ ሌሎቹም እየፈቀዱ ነው የሚመጡት። ስለዚህ እንደ ሌዛ አይነት ሞዴል ሊሆን የሚችል ተጫዋችን ማፍራት የመጀመሪያውና ወሳኙ ነገር ነው። ሌላ ያው አሁን ያለውን ውድድር በሴቶች ሻለ ደረጃ ላይ ለመድረስ ደግሞ መጣር መልፋት ነው እና እነዚህን ነገሮች ሞዴል መፍጠር ከቻሉ ለኢትዮጵያ ቤተሰቦች ከዛ በኋላ በጣም ብዙ ነገር እናቀላለን ብዬ ነው የማስበው። ከኔ በፊት የነበሩ ሰዎች አሉ እንደዚህ ጉዞ አቀለሉልኝ እና ከኛም በኋላ የሚመጡት እንግዲህ የቀለለላቸው ይመጣል ብዬ ነው የማስበው። ነው ዋናው ነገር በግል እዚህ ቦታ ላይ ኃላፊነቱ ያለባቸው ሰዎች ራሳቸውን በተቻላቸው መጠን ከፍ ለማድረግ መሞከር ነው። ሞዴል ለመሆን መሞከር ነው። ሁለተኛ ደግሞ ሊጉን እንግዲህ በገንዘብን በምንም የተሻለ አድርጎ ውጤት ማምጣት ከቻለ ደግሞ እንደ ሀገር የተሻሉ ሞዴሎችን ማፍራት እንችላለን እና የዛን የሚከተለን ዋና ቀን ብዬ ነው። በአሁን ሰዓት እንደሚታወቀው የኢትዮጵያ ዋናውም የወንዶቹ ብሔራዊ ቡድን የሚሆን ዋናው የሴቶቹ ብሔራዊ ቡድን ሉሲ፣ በተለይ እርሶ ሲያሰለጥኑት የነበረው ሁለቱም ለጊዜው አሰልጣኝ የላቸውም። የእርሶስ ወደፊት ጣፍንታ በተለይ በዚህ በማሰልጠኑ ላይ መጻኢ እድሎ ምን ይመስላል? ምንድን ነው አላማዎት? ከዚህ በኋላ የአዲስ አመት ስራዎት ምን ይመስላል? ከማሰልጠን አቁመዋል። ዋናውን ቡድን ምንድን ነው እያሰቡ ያሉት? እንዳልኩሽ ያው ከስራው አቁም ጋር አለም አቁም ጋር የሆነ ነገር ሲከብደኝ መሸነፍ ማሸነፍ ጋር ህይወቴና የይ አላቅም። ስለዚህ ወደፊት የምደርስበት ቦታ ነው ያሳስበኝ። ስለዚህ እዛ ላይ ነው በጣም ብዙ ጉልበቴን የማተኩረው። አሁን በቅርቡ ያገኘት በካፍ በኩል ያገኘሁት ስልጣን አለ። በሱ መሰረት እንግዲህ በአፍሪካ ደረጃ ኢትዮጵያ ውስጥ ለመጀመሪያ ጊዜ በሴቶች ዲ ላይሰንስ እንዲሰጥ ካፍ በመረጠኝ መሰረት ስልጠናውን አስጀምር ያለው። ከዚህ በኋላ እንግዲህ ሴቶችን በእግር ኳሱ ትልቅ ቦታ እንዲደርሱ በማስተማር ከእንደገና ጎን ለጎን ደግሞ እንዳልኩሽ በጣም ብዙ እድሎችን ለማየት ሞክራለሁ። ውጭ ወጥችን ደግሞ ለማሰልጠን የምችለውን ሁሉ አደርጋለሁ። ስለዚህ ለዛ የሚሆነኝን ድክመቶቼ ያው ለአንቺ አልነግርሽም፣ ድክመቶቼ ለራሴ ነው። በዛ መሰረት በደንብ ራሴን እያዘጋጀሁ ነው። ስለዚህ ወደፊት በስልጠናው ታሪክ በጣም ትልቅ ነው ብዬ ያላስ ነው። በስልጠና ወጣት ነው። ስለዚህ በጣም ብዙ ሰራቸው ያልሰራቸው ነገሮች አሉ። እዛ ላይ ያተኩራሉ። ይሳካልኛል ብዬ ተስፋ አረጋለሁ። ከእግዚአብሔር ጋር እንግዲህ፣ እጅግ በጣም እንማመሰግነው። አሰልጣኝ ሰላም ዘራይ፣ የቀድሞ የኢትዮጵያ የሴቶች ብሔራዊ ቡድን ሉሲ አሰልጣኝ፣ ለኤስቢኤስ የአማርኛው ቋንቋ ፕሮግራማችን እንግዳ ሆነው ስለቀረቡልን እናመሰግናለን። መልካም የስራ ዘመን እንዲሆን ለትም ምኞታችን ነው። እኔም በጣም ከልቤ አመሰግናሉ የሆነ ስጊዜ ያክብሉ። ለኤስቤስ ራዲዮ ማርታ ጸጋው ከሜልበርን። እያደመጡ የነበረው የኤስቤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።